ሴኔትና የሕዝብ ተወካዮች ምክር ቤትን ያጣምረው የአሜሪካ ኮንግረስ ወይም የህግ አውጪ ምክር ቤት አባላት በነገው ዕለት ኤችአር 128 በተባለው የውሳኔ ሀሳብ ላይ ድምፅ ይሰጣሉ። የኦሮሞ አራማጆች ጥምረት ለሰብአዊ መብትና ዴሞክራሲ ፕሬዝዳንት የሆኑት ሴና ጂምጂሞ በኮንግረስ ቀርበው ለውሳኔ ሀሳቡ ድጋፋቸውን ከገለጹ መካከል አንዷ ናቸው። የውሳኔ ሀሳቡ እንዲሆኑ ስለምንፈልጋቸው ጉዳዮች ያወሳል። ከነዚያ መካከል የኢትዮጵያ መንግስት በግድያ በማፈናቀልና በማሰቃየት ተጠያቂ የሆኑ ሰዎች ለህግ እንዲቀርቡ ይጠይቃል። ከዚህ በተጨማሪ የኢትዮጵያ መንግስት ሁሉንም የፖለቲካ እስረኞች እንዲለቅ ይጠይቃል። በተለይ የኦሮሞ ሰዎች ለበርካታ አስርተ ዓመታት ሲታሰሩ ቆይተዋል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን እንዲያነሳና ዜጎች ሳይሸማቀቁ ሳይታሰሩ በነጻነት መቃወምና መናገር እንዲችሉም ሀሳብ አቅርቧል። የውሳኔ ሀሳቡ የሰላማዊ ተቃዋሚዎችን መገደልና የኢትዮጵያ የጸጥታ ኃይሎችን ከልክ ያለፈ የኃይል አጠቃቀም ይቃወማል። ሕገ መንግስታዊ የመሰብሰብና ሀሳብን በሰላማዊ ተቃውሞ የመግለጽ መብታቸውን በመጠቀማቸው ጋዜጠኞች፣ ተማሪዎች፣ አራማጆችና ፖለቲከኞች መታሰራቸውንም ያወግዛል። ሲቪል ተቃውሞና የጋዜጠኞች መብትን ለማፈን የጸረ ሽብር ሕጉ ግልጋሎት ላይ መዋሉንም ይኸው የውሳኔ ሀሳብ አጥብቆ ይተቻል። አቶ አምሳሉ ካሳው የአሜሪካ የህግ ስርዓት ውስብስብ ቢሆንም ይጸድቃል የሚል ተስፋ ከሰነቁ የረቂ ውሳኔ ሀሳቡ ደጋፊዎች መካከል ናቸው። በአሁኑ ሰዓት መቶ ስምንት ኮስፖንሰሮች አሉ። ይሄ ማለት የተረጋገጠ መቶ ስምንት የአሜሪካ ኮንግረስ አባላት ይህንን ረቂቅ ሕግ እንዲያልፍ ድጋፋቸውን ሰጥተዋል። ከዛ በኋላ ደግሞ እየስ ቦት አዎ ይሁንልን ይደረግ የሚሉም ደግሞ በሌላው ታሊሽት አለን። እሱም ቢያንስ ወደ ሰባ ሰማኒያ የተቆጠረ እንትኖች አሉን ማለት ነው። እነዚህን ጨምሮ ሌሎች እዛው ፍሎሩ ላይ የሚገኙ የኮንግረስ አባላት በሚቀርብላቸው ረቂቅ ህግ ካዩ በኋላ ለኢትዮጵያ ለሂማን ራይት እና ለዲሞክራሲ መከበር አስፈላጊ ነው ብለው አይተው ድምፅ ይሰጡበታል። ከአዲስ አልተሳሳትኩኝ ከሁለት መቶ ዘጠና በላይ ያስፈልገናል በዚህ የውሳኔ ሀሳብ መሰረት በኢትዮጵያ የተፈጸሙ ግድያዎችና በኦሮሚያ እና በአማራ ክልል በነበሩ ተቃውሞዎች የጸጥታ አስከባሪዎች የኃይል አጠቃቀም ሊመረመር ይገባል የሂዩማን ራይትስ ዎች የአፍሪቃ አጥኚው ፌሊክስ ሆርን እነዚህ ሀሳቦች አዲስ አልሆኑባቸውም የሰብአዊ መብት አጥኚው ነገ ድምፅ የሚሰጥበት የውሳኔ ሀሳብ ቢያንስ ጠንካራ መልእክት ያስተላልፋል ሲሉ ይናገራሉ የውሳኔ ሀሳብ መቶ ሀያ ስምንት ለኢትዮጵያ መንግስት ከአጋሮቹ መካከል አንዷ የሆነችው ዩናይትድ ስቴትስ ደስተኛ አለመሆኗን የሚጠቁም ጠንካራ መልእክት የሚያስተላልፍ በመሆኑ እጅግ ጠቃሚ ነው። በውሳኔ ሀሳቡ የሁለቱ ሀገሮች ግንኙነት ምን ያህል ጠንካራ እንደሆኑ የሚገልጹ በርካታ ነገሮች ቢካተቱበትም በርካታ ትችቶችና በማሻሻዮች ረገድ የኢትዮጵያ መንግስት ሊወስዳቸው ይገባል የተባሉ ምጃ ጥያቄዎች ይገኙበታል። የውሳኔ ሀሳቡ ድምፅ ይሰጥበታል የተባለው በጎርጎሮሳውያኑ ያለፈው ዓመት ቢሆንም በግልጽ ባልታወቀ ምክንያት እንዲዛወር ተደርጓል። የውሳኔ ሀሳቡ ደጋፊዎች እንደሚሉት ረቂቁ ድምፅ ሳይሰጥበት የቀረው የኢትዮጵያ መንግስት ባሳደረው ጫና ምክንያት ነው። አቶ አምሳሉ ካሳው እንደሚሉት የውሳኔ ሀሳቡ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ማሻሻያ ተደርጎበታል። ከሰሞኑ ማሻሻያ ተደርጎበታል። የአዲሱን ጠቅላይ ጠቅላይ ሚኒስተር መምጣት ተከትሎ ማለት ነው። እና እሱም ምንድ ነው የዚህን የአዲሱን ጠቅላይ ሚኒስተር ሪኮግናይዝ በማድረግ ነገር ግን የአዲሱ ጠቅላይ ሚኒስተር በኢትዮጵያ የሚደረገውን የሕዝብ ጩኸት ድምፅ እንዲሰሙና ያንንም ተግባራዊ እንዲያደርጉ የሚጠይቅ ነው። ኤችአር ኖት ሀያ ስምንት ለኢትዮጵያ ሕዝብን ብቻ ሳይሆን ለጠቅላይ ሚኒስተሩም ድጋፍ የሚሰጥ ነው። ምክንያቱም ስልጣኑን ለማረጋገጥ እንዲቻለው ይረዳዋል ማለት ነው። ነገ ድምፅ የሚሰጥበት የውሳኔ ሀሳብ የአሜሪካ ውጭ ጉዳይ ሚኒስ ሚኒስቴር መስሪያ ቤት ለኢትዮጵያ የሚደረገውን የጸጥታ ድጋፍ እንዲመረምር ጠይቋል። የውጭ ጉዳይ መስሪያ ቤቱና የአገሪቱ ግምጃ ቤት በዘፈቀደ ግድያዎች፣ ስቅየትና ሌሎች ዓለም አቀፍ እውቅና በተሰጣቸው ሰብአዊ መብቶች ላይ በገፍ ለተፈጸሙ ጥሰቶች ተጠያቂ የሆኑ ግለሰቦችና ተቋማት ላይ ማዕቀብ እንዲጥሉ ጥሪ አቅርቧል።